ህወሓት የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ መከልከሉን የኢትዮጵያ መንግስት ሲገልጽ የትግራይ ክልል መንግስት በበኩሉ ክሱን አስተባብሏል። ህወት እገዳ ማድረጉን መንግስት ከለጋሽ ድርጅቶች ማረጋገጡን የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳ ለአሜሪካ ድምጽ ገልጸዋል። የትግራይ ክልል የውጭ ግንኙነት በትዊተር ገጽ ላይ ማምሻውን ባወጣው መግለጫ የእርዳታ አውሮፕላኖቹ መቀሌ እንዳያርፉ ታግደዋል መባሉን አስተባብሎ አውሮፕላን ማረፊያው ግን በነዳጅ እጥረት ምክንያት ስራ አቁሟል ብሏል። በነዳጅ እጥረት ምክንያት ይህ ሊከሰት እንደሚችልም ለሰብአዊ ድጋፍ አቅራቢዎች ሲያሳውቅ መቆየቱን ገልጿል። ወደ ክልሉ በቂ ነዳጅ በመግባት ላይ መሆኑን የገለጹት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ከአለም ምግብ ፕሮግራም ዋና ዳይሬክተር ጋር ባደረጉት ውይይት ይህንን ክስ ማስተባበላቸውን የውጭ ጉዳይ ሚኒስቴር ገልጿል። ኬኔዲ አባተ ዝርዝሩን ይነግረናል። የኢትዮጵያ መንግስት ከተለያዩ ዓለም አቀፍ አጋሮች ጋር በመተባበር የሰብአዊ ድጋፍ ቁሳቁሶች ወደ ትግራይ ክልል በየብስ ና በአየር እንዲጓጓዙ ሲያደርግ መቆየቱን የገለጸው የመንግስት ኮሚኒኬሽን አገልግሎት በየዕለቱ በአየር የሚደረገው የድጋፍ አቅርቦት ግን ከትናንት ጀምሮ መቋረጡን ጠቁሟል። ለዚህ በምክንያትነት የጠቀሰው ህወሀት የእርዳታ አውሮፕላኖች መቀሌ እንዳያርፉ ከልክሏል የሚል ነው። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴንም ዛሬ ከዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌይ ጋር ባደረጉት ውይይት ይህንኑ ማረጋገጣቸውን የውጭ ጉዳይ ሚኒስቴር በፌስቡክ አድራሻው አስታውቋል። ለመሆኑ ህወሀት የእርዳታ አውሮፕላኖች መቀሌ እንዳያርፉ ማገዱን መንግስት እንዴት አረጋገጠ? ለሚለው ጥያቄ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳ ምላሽ አላቸው። ከትላንትና ጀምሮ ላልተወሰነ ጊዜ ከመንግስት ጋር በጋራ እየሰሩ ለሚገኙ ዓለም አቀፍ የድጋፍ አድራጊ ተቋማትና የአጋር ድርጅቶች ነው በረራ እንደማይኖር እና መከልከሉን በህዋቴ ሽብር ቡድን በኩል የተገለጠው እነዚሁ አለም አቀፍ ተቋማትም ይህንኑ አረጋግጠዋል። ለምን የሚለው እንግዲህ በተለያየ መልኩ ማጣራቶች መደረግ እንዳለባቸው ምግር ፈጽኖ ያምናት ይህን ደግሞ ያው አለም አቀፉ ማህበረሰብም በተጨባጭ መሬት ላይ ያለው ጉዳይ ምንድን ነው የሚለው ማጣራት ይኖርበታል። ይሄ አንዱ ኃላፊነት የነሱ ስለሆነ ከመንግስት ጋር አብረው ለሚሰሩ ለጋሽ ድርጅቶችም ምክንያቱን አላሳወቀም የእርዳታ አውሮፕላኖች እንዳይገቡ ሲከለክላቸው የተቀመጡ ይፋዊ ምክንያቶች የሉም። እኛ ጋር የደረሱ የሉም። ህውሀት በበኩሉ የውጭ ጉዳዮች ቢሮ በሚለው አካል በኩል አመሻሽ ላይ ባወጣው የማስተባበያ መግለጫ የእርዳታ አውሮፕላኖች መቀሌ እንዳያርፉ ተከልክሏል በሚል በኢትዮጵያ መንግስት የወጣውን መግለጫ የተለመደ ውሸትና የተዛባ መረጃ ብሎታል። የኢትዮጵያ ባለስልጣናት ይህን ያደረጉት አስከፊው ሰብአዊ ቀውስ በትግራይ ላይ እያስከተለ ባለው ጥፋት ምክንያት ተጠያቂነታቸውን ዓለም አቀፉ ማህበረሰብ ችላ እንዲል ለማድረግ በመፈለግ ነው ብሏል። መንግስት ሰብአዊ ጉዳይን ለፖለቲካ መጠቀሚያ እያደረገ እንደሆነም ነው የገለጸው። ይህን የማይቀበሉት የመንግስት ኮሚኒኬሽን ሚኒስትር ዴታ ወይዘሮ ሰላማዊት በበኩላቸው ህወሀት ከዚህ ቀደም በመንግስት ላይ በሐሰት ያቀርባቸዋል ያሏቸው ክሶች ትኩረት በማጣታቸው ምክንያት የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ ማድረግን እንደ አዲስ ክስ መመስረቻ መንገድ እንደሚከተል ነው የሚገልጹት። ከዚህ በፊት የሚነዛቸው የነበረው የተለያዩ የተሳሳቱ ትርክቶች አሉ። እነሱን ለማጉላት እንዲችል ይሄ የሹገር ቦዶ የተለያዩ ጥረቶች ሲያደርግ ነበር ወይም በመንገድ የሚደረገው ጉዞ እንዲስተጓጉልም የተለያዩ ቦታዎች ላይ ከዚህ በፊት ትንኮሳዎችን ሲፈጽም እንደነበረ ይታወቀ። እነዛ እንግዲህ ተገቢውን የዓለም አቀፍ ትኩረት መሳብ ባለመቻላቸው ምክንያት አሁን ደግሞ ፊቱን ወደዚህ ሊያዞር ይችላል የሚለው አንዱ ማሳያ ሊሆን ይችላል። ሁለተኛ በተፈጠውም የቡድኑ ይህን እንግዲህ ሐሳብን ማስቀመጥ ይቻላል ከዚህ በፊት ከነበሩት ልምዶች አንጻር ማለት ነው። ህወሀት በዛሬው መግለጫው የእርዳታ አውሮፕላኖች መቀሌ እንዳያርፉ አግዷል መባሉን ቢያስተባብልም አውሮፕላን ማረፊያው ግን በነዳጅ እጥረት ምክንያት ስራ አቁሟል ብሏል። ይህ ሊከሰት እንደሚችል ለሰብአዊ ድጋፍ አቅራቢዎች ሲያሳውቅ መቆየቱንም ነው የገለጸው። መንግስት ሙሉ ለሙሉ ሊባል በሚችል ደረጃ ነዳጅ ወደ ትግራይ ክልል እንዳይገባ በማድረግ ላይ ነው ሲልም ከሷል። ይሁንና አምባሳደር ሬድዋን ሁሴን ከዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌይ ጋር ባደረጉት ውይይት ህወሀት ከነዳጅ እጥረት ጋር በተያያዘ የሚያቀርበውን ክስ አጣጥለዋል። አምባሳደር ሬድዋን ባለፈው ሳምንት ብቻ እንኳን 113 ሊትር የጫኑ ሶስት ተሽከርካሪዎች ወደ ትግራይ ክልል ማምራታቸውን ገልጸው ይህም ለሰብአዊ አቅርቦት ስራ በቂ ነው ብለዋል። የዓለም ምግብ ፕሮግራም ወደ ትግራይ ክልል በየወሩ ሁለት ሚሊዮን ሊትር ነዳጅ ለማስገባት ያቀረበው ሀሳብም በመንግስት ተቀባይነት አግኝቶ የተጠየቀው መጠን ነዳጅ መግባቱንም ስለ መግለጻቸው የውጭ ጉዳይ ሚኒስቴር አስታውቋል። የህወሀት የማስተባበያ መግለጫ ከመውጣቱ በፊት ከቪኦኤ ጋር ቆይታ ያደረጉት ወይዘሮ ሰላማዊት ካሳም ከነዳጅ ጋር በተያያዘ ከዚህ ቀደም የሚቀርበውን ክስ ውድቅ አድርገዋል። በአንዳንድ መንገዶች ሊሰጣቸው የሞከሩ መረጃዎች እንዳሉ ማየት ይቻላል። አንደኛው ምክንያት እንግዲህ እንደ ሰበብ ሲነሳ የነበረው ከሰሞኑ በተለያየ መንገድ የሰማነው የነዳጅ እጥረት ነው። ይሄ ደግሞ ፍጹም ሐሰት መሆኑን እኛም በይፋ በመንግስት በኩል ለማሳወቅ ተሞክሯል። ይሄ ደግሞ ዓለም አቀፍ ተቋማቱን በተጨባጭ የሚያውቁት እና ቁጥሮችን በትክክል የሚያሳዩት ስለሆነ እሱ እንደማያዋጣ እንግዲህ ማየት ይቻላል። ምክንያቱም ያለፈውን ሳምንት እንኳን ትግራይ ክልል የተላከውን የነዳጅ መጠን ስንመለከት በአንድ ሳምንት ብቻ ማለት ነው፣ በሶስት የነዳጅ ጫኝ ታንከሮች ወደ አንድ መቶ ሰላሳ ሰባት ሺ ዘጠኝ መቶ አስራ ሶስት ሊትር ነዳጅ ወደ ክልሉ እንዲገባ ተደርጓል ተልኳል ማለት ነው። እንግዲህ ይህንን ስንመለከት የሚያቀርባቸው ምክንያቶች በሙሉ ሀሰት መሆናቸውን በተጨባጭ ቁጥሮቹ እንደሚያሳዩ ማየት ይቻላል። በየብስ የሚደረገው የእርዳታ አቅርቦት ግን ተጠናክሮ ቀጥሏል፣ ያሉት ሚኒስትር ዴኤታዋ ከሰኔ አራት እስከ አስር ድረስ ባለው ያለፈው አንድ ሳምንት ብቻ ከ22250 ሜትሪክ ቶን በላይ ምግብ ነክ እንዲሁም 1199 ሜትሪክ ቶን ምግብ ነክ ያልሆኑ ቁሳቁሶች ወደ ትግራይ ክልል መግባታቸውን ጠቁመዋል። ከአምባሳደር ሬድዋን ጋር ዛሬ የተወያዩት የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌይ ለትግራይ ክልል በሚቀርበው የሰብአዊ ድጋፍ አቅርቦት ዙሪያ ከፍተኛ መሻሻል መኖሩን ገልጸዋል። ያለው የው ጉዳይ ሚኒስቴር ለክልሉ በሚደረገው የነዳጅ አቅርቦት እንዲሁም ከትግራይ በተጨማሪ በሌሎች የኢትዮጵያ ክልሎችም በግጭትና በድርቅ ለተጎዱ ወገኖች በሚደረገው የሰብአዊ ድጋፍ ዙሪያ በቅርበት ለመስራት ሁለቱ አካላት ተስማምተዋል ብሏል። ውይይታቸውን በተመለከተ ከዓለም ምግብ ፕሮግራም በኩል ግን የተባለ ነገር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ